The voice of a man አምስት አባላት ያሉት የዩናይትድ ስቴትስ ምክር ቤት አባላት ቡድን የወቅቱን የፖለቲካ ሁኔታ ለመከታተል እና በሀገሪቱ የሰብአዊ መብቶች አያያዝ ና የዲሞክራሲ ጉዳይ ላይ ያተኮረ ጉብኝት ለማድረግ ነገ ወደ ኢትዮጵያ ያመራል በኢትዮጵያ የሰብአዊ መብቶች እንዲከበሩ የሚጠይቀውን ኤች አር አንድ መቶ ሀያ ስምንት የተባለውን የዩናይትድ ስቴትስ ረቂቅ ህግ ያቀረቡት ኮንግረስማን ክሪስ ስሚት አንደኛው የዚህ ልኡካን ቡድን አባል መሆናቸው ታውቋል ምክር ቤቱ አባል ክሪስ ስሚት በጉዳዩ ላይ የኢትዮጵያ መንግስት ባለስልጣናት ሲወተውቱ ከ2005 ዓመተ ምህረት እንደ አውሮፓውያን አቆጣጠር ጀምረው ሲወተውቱ መቆየታቸው ይታወሳል። አሁን ግን ይላሉ፣ ኮንግረስማን ስሚት፣ የወቅቱ መንግስት የተስማማባቸውን ጠቃሚ ነጥቦች በግልጽ አስቀምጧል። የአፋን ኦሮሞ አገልግሎት ባልደረባ ሶራ ሃላኬ ነው ክሪስ ስሚትን ያነጋግራቸው። ሶሎሞን ክፍል ያቀርበዋል። ኮንግሬስማን ክሪስ ስሚዝ በመጪው መስከረም ወር ውስጥ በኢትዮጵያ ላይ ያተኮረ ሌላ ስብሰባ ለማድረግ ማቀዳቸውን ለሶራ ሃላኬ የገለጹለት ሲሆን ዓላማውም እስካሁን የቆዩ ጉዳዮችን ማጠናቀቅ ይሆናል ብለዋል። ወደ ትክክለኛው አቅጣጫ የሚያመራ ሆኖ በተለይ የጸረ ሽብር ሕጉን መንግሥታዊ ያልሆኑና የበጎ አድራጎት ድርጅቶችን የተመለከቱ ይሆናሉ። ሶራ ያስከተለው ጥያቄ በኢትዮጵያ ጉብኝታችሁ ወቅት ከነማን ጋር ትገናኛላችሁ የሚል ነበር። የተወካዮቹ ምክር ቤት አባል ክሪስ ሚዝ ይመልሳሉ። ከጠቅላይ ሚኒስትሩና ከውጭ ጉዳይ ሚኒስትሩ ጋር እንገናኛለን። ከፌዴራል ባለሥልጣናትም ጋር ተገናኝተን ለመነጋገር ተስፋ እናደርጋለን። የውይይቶቻችን ዋና ዓላማም ምንም ሳይቀር ሁሉንም ነጥቦች ያካተተ እንዲሆን ነው። የፊት ለፊት ተገናኝቶ መነጋገር ጉዳይ ጠቃሚ ነው። በኢትዮጵያ የሰብአዊ መብቶች እንዲከበሩና ዲሞክራሲ እንዲጎለብት የሚጠይቀውን ረቂቅ ሕግ ኤችአር 128 በተመለከተ ሲያብራሩም ሕጉ ሁሉም የፖለቲካ እስረኞች እንዲፈቱ፣ የፕሬስ ነጻነት እንዲኖር፣ የመሰብሰብና የመደራጀት መብቶች እንዲከበሩ፣ ሕገ ወጥ ግድያ የፈጸሙ የመከላከያ ኃይሎች ለፍርድ እንዲቀርቡ ይጠይቃል። መንግሥት ለዚህ የሚሰጠውን ምላሽ የምናካሄዳቸው ውይይቶች በሳምንቱ ማብቂያ ሲጠናቀቁ ይበልጥ እናውቃለን ብለዋል። ኮንግረስማን ስሚዝ ስለ ኤች አር 128ና 168 ይበልጥ ሲያብራሩም በእነዚህ ረቂቅ ሕጎች ዩናይትድ ስቴትስ የምትፈልገው ከመንግስቱ ጋር ለመተባበር ነው ብለዋል። በኦሮሚያና ሶማሌ ክልል አካባቢ በቅርቡ የተፈጠረውን ግጭት አስመልክቶም ክሪስ ስሚዝ አስተያየት ሰንዝረዋል። በዚያ አካባቢ ከፍተኛ ውጥረት ይታያል። አንድ የኢትዮጵያ ከደረስን በኋላ ግልጽ የሆነ መረጃ ሊኖረን ይችላል። ከዚያ በኋላ ለውጡን እንዴት ወደፊት ማስቀጠል እንደሚቻል እንረዳለን። ጠቅላይ ሚኒስትር አብይ በተገኙበት የአብዮት አደባባይ የድጋፍ ሰልፍ ወቅት የቦምብ ጥቃት መድረሱን በተመለከተም ሶራ ጥያቄ አቅርቦ ነበር በምርመራው ሂደት ለማገዝ የዩናይትድ ስቴትስ የፌዴራል ቢሮ ፖሊሶችም ወደ ኢትዮጵያ ተልከው እንደነበር ይታወቃል። ምርመራውን አስመልክቶ ያለውት አስተያየት ምንድን ነው? ብሏቸው ነበር። ኮንግረስማን ስሚዝ ይመልሳሉ። እንደሚታወቀው ጥልቅ ምርመራ ነው የተካሄደው። እኔ ምርመራ በተያዘበት ጉዳይ ላይ መናገር አልችልም። ይሁን እንጂ ምርመራው በጥንቃቄና በሕጋዊ መንገድ እንደተካሄደ እገምታለሁ። በጋራ የተካሄደውን የምርመራ ውጤትም ያሳውቃሉ ብለን ተስፋ እናደርጋለን። ትላልቅ የመንግሥት ተቋማትን አየር መንገዱን ጨምሮ ወደ ግል ለማዛወር በተጀመረው እንቅስቃሴ ላይም ተችተዋል። ኮንግረስማን ክሪስ ስሚዝ ይሄ የሚደነቅ ሐሳብ ነው። ለሀገሪቱ ከፍተኛ ሀብት ያስገኛል ለመዋለ ነዋይ አፍሳሾችም በር ይከፍታል። ከመንግሥት መራሽ የኢኮኖሚ ምር ወደሆነ አሰራር እድገት ያመጣል ውድድሮች ይኖራሉና ነው። ኢትዮጵያውያን ባለሀብቶችም በይበልጥ እንዲሳተፉበት ያደርጋል። የዩናይትድ ስቴትስ ምክር ቤት አባላት ቡድን በኢትዮጵያ ጉብኝቱ ወቅት በሀገሪቱ ብዙ ሺዎችን የሚመለከተውን የእናቶችና ሕፃናት ጤና የሚጠበቅበትን መንገድ አስመልክቶም ከባለሥልጣናቱ ጋር በመዋየት እንደሚገፋ ተናግሯል። የጤና ጉዳይ በኢትዮጵያ ብቻ ሳይሆን በብዙ የአፍሪካ ሀገሮች ከባድ ፈተና መሆኑ ይታወቃል።